በአማራ ክልል ያለውን ከፍተኛ ቁጥር ያለው ተፈናቃይ ወደ ቀዬው ለመመለስ የክልሉ መንግስት ትኩረት ሰጥቶ እየሰራ እንደሆነ የአማራ ክልል የገቢ አሰባሳቢ ኮሚቴ መልክቷል። ሰብሳቢው አቶ አገኘው ተሻገር እንዳሉት ችግሩ ከተፈጠረበት ጀምሮ በጎንደርና በአካባቢው ያሉ ነዋሪዎች ከፍተኛ ድጋፍ ማድረጋቸውን ጠቅሰው ዛሬ የተደረገው ድጋፍም የዚህ አካል ነው ብለዋል። የግጭት ተከስቶ ሰዎች መፈናቀል ከጀመሩ በኋላ በጎንደር ከተማ የሚገኙ ባለሀብቶች፣ ወጣቶች፣ አክቲቪስቶች በአጠቃላይ ልዩ ልዩ የሕብረተሰብ ክፍሎች በቅድሚያ ነው ሀብት የማሰባሰብ ስራ የጀመሩት። ከዛ በኋላም ይህን ሀብት የማሰባሰብ ስራ እንዴት በተቀናጀ መንገድ እንምራው ብለን ባደረግነው መግባባት መሰረት የክልሉ ድጋፍ አሰባሳቢ ኮሚቴ አሁን እያደረገ ያለውን አጠቃላይ ድጋፍ በመደገፍ ላይ የተመሰረተ ርክክብ ነው እየተደረገው። የአማራ ክልል አደጋ መከላከል ምግብ ዋስትና ማስተባበሪያና ልዩ ድጋፍ የሚያስፈልጋቸው አካባቢዎች ኮሚሽን ኮሚሽነር አቶ አማራ ክንዴ በበኩላቸው ከመላው ኢትዮጵያ በአይነትና በካሽ እርዳታ እየቀረበ መሆኑን አስታውሰው ዛሬ የተደረገውን ድጋፍም ዘርዝረዋል። የተለያዩ በአይነትና በተከፈተ የባንክ አካውንቶች በጥሬ ገንዘብ ገቢ እየተደረገ ያለበት ሁኔታ ነው ያለው። በአጠቃላይ ከ330 ሚሊዮን ብር በላይ ገቢ ማሰባሰብ የተቻለበት ሁኔታ ነው ያለው። አንደኛው ከእስራኤል ሀገር የአማራ ተወላጆች እና ቤተ እስራኤሎች ወደ 58613 ብር፣ ከጎንደር ከተማ 12 ሚሊዮን 44393 ብር፣ አቶ ግርማ የፈረደ የሚባለው ግለሰብ 300 ሺህ ብር ድጋፍ ያደረጉበት ሁኔታ አለ። እንዲሁም የአማራ ብዙኃን መገናኛ ድርጅት ሰራተኞች ከሰራተኞች የተሰበሰበ 117250 ብር እና አራት ጆንያ የሚሆን አልባሳት በዛሬው ዕለት ድጋፍ ተደርጎልናል። ድጋፍ ከሰጡት አካላት መካከል የጎንደር ከተማ ድጋፍ አሰባሳቢ ኮሚቴ ሰብሳቢ አቶ ተመስገን ጸጥ አርገው በተሰጠው እርዳታ በጎንደር ከተማ ነዋሪዎች ስም አንድ የተቃጠለ መንደር እንዲገነባ ጠይቀዋል። 12 ሚሊዮን ብር በላይ አስረክበናል። ይህንን እርዳታ በጎንደር ስም በማስረከባችን በጎንደር ከተማ ህዝብ ስም በማስረከባችን በጣም ልዩ ደስታ የሚሰማናል። ለተፈናቀሉ ሁለት ወንድሞች የሚኖሩበትን አንድ የፈረሰ ቀበሌ እንገነባለን የሚል ዓላማ ነበር ይዘን የተነሳ ነው። ይህንን በተለያየ ምክንያት ማድረግ አልቻልንም፣ በተለያየ ቴክኒካል ችግር እችን ያሰባሰብናትን ገንዘብ ጉዳዩን ይዞ የሚንቀሳቀሰው የክልሉ መንግሥት እንዲያስፈጽመው በጎንደር ከተማ ሕዝብ ስም ይህን ብር አስረክበናል። በዚህ ብር በጎንደር ከተማ ሕዝብ ስም አንድ ቀበሌ ይገነባሉ ሚል ነገር አለን። እኛ የአማራ ብዙኃን መገናኛ ድርጅትን ወክሎ ከሰራተኞች የተሰበሰበውን እርዳታ ያስረከበው ጋዜጠኛ አብርሃም በእውቀት በበኩሉ መንግስት ከዕለት እርዳታ ማሰባሰብ ይልቅ ችግሮች እንዳይፈጠሩ ትኩረት ሰጥቶ መስራት አለበት ብለዋል። ዋናው እንደ ጋዜጠኛ መርዳት አይደለም የምንፈልገው ችግሩ እንዳይፈጠር መስራት ነው የምንፈልገውና መንግስት ችግሮች ሳይፈጠሩ አስቀድሞ በመስራት የግጭት ምልክቶችን በመፈተሽ ግጭቶች እንዳይፈጠሩና ዜጎች እንዳይፈናቀሉ እንዲያደርግ ጥሪ እናቀርባለን። አማራ ክልል በተለያዩ ምክንያቶች ከአማራ ክልልና ከሌሎች ክልሎች የተፈናቀሉ 107000 ወገኖች ሲኖሩ 36 ሺህ ያህሉ ሰሞኑን ወደ መኖሪያ ቀያቸው መመለሳቸው ታውቋል። አለምነው መኮንን ለዲ ደብሊው ራዲዮ ባህር ዳር